በምህጻሩ ኢና ሚሳ የተሰኘ የኢትዮጵያ ብሔራዊ መገናኛ ብዙኃን ድጋፍ ከሐዋሳ ዩኒቨርሲቲ ጋር በመተባበር ባዘጋጁት አውደ ርዕይ ላይ በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙኃን በአክራሪ ብሔርተኝነት አስተሳሰብ የተተበተቡና የሙያውን ስነ ምግባር ወደጎን የተዉ መሆናቸው ተገለጸ። ዮናታን ዘብድዮስ ዝርዝሩን Just a minute ጥናቱ የሀገሪቱ መገናኛ ብዙኃንና ብሔርተኝነት ያላቸውን ግንኙነት አጉልቶ ያሳየ መሆኑና ጥናቱንም ለማድረግ ለመገናኛ ብዙኃን ቅርበት ያላቸው ባለሙያዎችና ጋዜጠኞችን ቃለ መጠይቅ በማድረግ እንደሆነ ረዳት ፕሮፌሰር ዶክተር ሙላቱ አለማዮ ተናግሯል። የኢትዮጵያ ሚዲያ በግልጽ ብሔርተኝነት ላይ ትኩረት አድርገው የሚሰሩ መሆኑ አብዛኞቹ ማለት ነው ሙያው ከሚጠይቀው ስነምግባር ምግባር በዘለለ የብሔራቸውን ፍላጎት የሚያንጸባርቁ የብሔራቸውን ጉዳት አጉልተው የሚያሳዩ ስለ ሌሎች ብሄር ጉዳያቸው ያልሆነ እና ስለሙያውም ስነ ተግባርም ጉዳያቸው ያልሆነ ነገር እንዳለ ተረድተናል። ሚዲያዎች ወይም ጋዜጠኞች የሙያው ስነ ምግባር የሚጠይቀውን ከማክበር ይልቅ የብሔርና የፖለቲካ ቁርጠኝነት ላይ ትኩረት አድርገው እንደሚሰሩ አይተናል። ይህንን ሲያደርጉ ደግሞ በይዞቶቻቸው ብቻ ሳይሆን በቃ በቃላቸውም፣ አዎ እኛ ለማንም ትኩረት አንሰጥም፣ ትኩረት እንሰጠው ለራሴ ብሔር ነው የሚሉ ጋዜጠኞችን መገኘታቸው ነው። ይህንን ከቃልን ባሻገር በጉብኝት ባየንበት ወቅት የሚይዙት ባንዲራ፣ የሚያንጸባርቁባቸው ቃላቶች፣ ሌሎች ሌሎች ዜናዎች ከሙያ ስነምግባር ምግባር ይልቅ የብሔርን ፍላጎት ትኩረት ሰጥተው የሚሰሩ መሆናቸው ነው። ጋዜጠኞቹ ስለ ሙያው ይወቁ እንጂ ሙያው የሚጠይቀውን ስነምግባርና ሕግ እንደማይከተሉም ጥናቱ አመላክቷል ብለዋል። የትኛውም ሀገር ያለ ጋዜጠኛ ዓለም አቀፍ በሆነ የጋዜጠኝነት ስነ ምግባርና መርሆች የሚመራ ቢሆንም ኢትዮጵያ ላይ ያለው ግን ያንን ያማከለ እንዳልሆነ በግልጽ ተስተውሏል ማለት ነው። በኢትዮጵያ ብሔርን ወይም ክልሎችን መሰረት አድርገው የተቋቋሙ መገናኛ ብዙሃንና ጋዜጠኞቻቸው በአክራሪ ብሔርተኝነት አስተሳሰብ ተተብትበዋል። መግባሪም ጥሷል ሲባል ማሳያው በሁለት መንገድ ይገለጣል ብሏል ዶክተር ሙላቱ። አንደኛው ሌላኛውን ወገን የማብጠልጠል፣ የማሳነስ፣ የማንኳሰስ በሌላው ማህበረሰብ ላይ እንዲታወቅ ያለማድረግ ወይንም እንዲጠላ የማድረግ አይነት ዘገባዎችን በተለያዩ ቴክኒኮች አይተናቸዋል። ለምሳሌ አንድ ጥሩ ነገር አንድ ብሔር ሲያደርግ ያን ጥሩ ነገር አይዘግቡትም። ወይም የነሱ ብሔር መገናኛ ብዙኃን የሚያገለግሉ የሚያገለግሉት ወይም ይወክለኛል የሚሉት ብሔር አንድ ጥፋት ሲያጠፋ ያንን አይዘግቡትም። ሁለተኛውና በጣም በግልጽ የታየው ደግሞ እኛና እነሱ የሚል ልዩነት በግልጽ እንዲታይ ሆናል ማለት ነው እና ትክክለኛ መረጃ እንዳይሰጥ እንዳይደርሰው የማድረግ ነገር ነው። ብሄርን መሰረት አድርገው የሚቋቋሙ መገናኛ ብዙኃን ያስፈልጋሉ ያስፈልግም ወይም መብዛት አለባቸውም የለባቸው የሚለው ክርክር ትኩረታችን አይደለም የሚሉት ረዳት ፕሮፌሰር ዶክተር ሙላቱ ይህንን ብሏል። መገናኛ ብዙኃኑ ስለ ብሄራቸው ብቻ ማተኮራቸው፣ አንደኛ ሌላው ጋር ያለውን ብሄር ምን እየተሰራ እንደሆነ የፖለቲካል ውደቱን የማያሳይ እዛ ብሔር ውስጥ ያለን መልካም እሴቶችን ለዚህኛው ብሔር ያለማሳየት፣ እዚህኛው ጋር ያሉትን ለሌሎች ያለማሳወቅ ቴንደንሲ ተስተውሯል። ስለዚህ በመሆኑ ምክንያት ይህ ክፍልፍሉን አሰፋው የሚል ነው እንጂ ሎጂኩ ሚዲያዎች መስፋት አለባቸው፣ መበራከት አለባቸው፣ ዳይቨርሲቲ መብዛት መቻል አለበት። በብሔር ስም ተደራጅተው የአክራሪ ብሔርተኝነት አባዜ የሚስተዋልባቸው መገናኛ ብዙሃን ሊያስከትሉም የሚችሉትን ጉዳት ዘርዝረዋል። በደንብ ማኔጅ ከተደረጉ ጥሩ ናቸው፣ በደንብ ማኔጅ ካልተደረጉ ደግሞ ጉዳታቸው የከፋ ነው። አንደኛው የቀድሞ ምን ዩጎዝላቪያን ማየት እንችላለን። ቅድማ ዩጎዝላቪያ ልክ በእነዚህ ትሬንድ ነው ሄደችው። ስለዚህ ስድስቱም ሜጀር የምትላቸው ሪጅኖች የራሳቸው ሚዲያ ነበሩ። የሚያተኩሩት የራሳቸው ብሔር ላይ ብቻ ነበር። የራሳቸው ብሔር የሰራውን ጀብድ የራሳቸው ብሔር የሰራውን መልካም ነገር አጉልተው ያሳያሉ። ሌላኛው ብሔር የሰራውን መጥፎ ነገር አጉልተው ያሳያሉ። ጥላቸውን በደንብ ያንጸባርቁ ነበር። በእንደዚህ አይነት ሁኔታ የኛም ከቀጠለ ኦፍኮርስ ነበረ አሁን ኮ ቀዝቀዝ ስላለ ነው ማናየው እንጂ ባለፉት ሁለት አመታት በተለይ ኮቪድ ከመምጣቱ በፊትና የትግራይ ግጭት ከመቀሰ በፊት የኢትዮጵያ ሚዲያዎች እንደዚህ አይነት ብሔርተኝነት በማምጣታቸው የተነሳ ግልጽ የሆኑ ጉዳቶች እየታዩ ነው የነበረው። ቴንደንሲው ነበር አይተናል፣ በአንድም ይሆን በሌላ መልኩ በብዙ መልኩ ተጽዕኖ ይኖረዋል ማለት ነው። ይቀጥልና ኢኮኖሚ ውስጥ ይገባባሃል፣ ማህበራዊ መስተጋባር ውስጥ ይገባባሃል። ስለዚህ ልዩነቱን እያሰፋ ስለሚሄድበት ከጥቅሙ ይልቅ ጉዳቱ ያመዝናል። በክልሎች መገናኛ ብዙኃን መስፋፋታቸው በራሱ የሚያስከትለው ችግር ባይኖርም የሚሉት የዲላ ዩኒቨርሲቲው የጋዜጠኝነት መምህሩ ሄኖክ ንጉሴ መታየት ያለበት እነዚህ በብሔራቸው ስም የተቋቋሙ መገናኛ ብዙኃን የሚዲያ ህግ ወይም የሙያውን ስነ ምግባር አክብረዋል ወይስ አላከበሩም የሚል መሆን አለበትም ብሏል። ራስን ማስተዋወቅ ባህልን ማስተዋወቅ አንድ አካባቢ እንዲደመጥ ማድረግ ችግሮቹ እንዲደመጡለት ማድረግ ማለት እኛ እነሱ የሚል ዲቪኒሽ ውስጥ መግባት አይደለም። ስለዚህ እኛ እነሱ የሚለውን ጉዳይ በዋናነት ሰዎች አብረው እንዴት መኖር ይችላሉ አንዱ ብሔር አንድ ሀገር እንደማጋራታችን እንዴት መኖር እንችላለን የሚለውን ምድም ጋዜጠኞች በዚህ ዘመን በተለይ በዋናነት የሰላምን ጉዳይ መሰረት አድርገው ሊሰሩበት የሚገባ ዋና ጉዳይ እንደሆነ ነው ልንገነዘብ የሚገባው። ያስገኛሉ ተብሎ የሚጠበቁት ርፋቶች እንዳሉ ሁሉ አግባብ ባልሆነ መንገድ ስራ ላይ ከዋሉ ደግሞ የሚያስከትሉትን ጉዳት ከዓለም ታሪክ ትምህርት መውሰድ ያስፈልጋልም ነው የሚሉት። በተለይ ልዩነት ላይ ሲሰራበት መፈራረስ አይደለም ብዙ መጥፎ ነገሮች ሀገር ላይ ሊፈጠሩ ይችላሉና፣ ማንም ሀገሩን የሚፈልግ ሀገሩን የሚወድ አንድ ዜጋ ጋዜጠኝነትም ቢሆን ብሔራዊ ጥቅም ማጋጠምን በማስጠበቅ ረዳ ጋዜጠኞች በዚህ ጉዳይ ላይ ሊሰሩበት የሚገባ ጉዳይ ነው። በኢትዮጵያ መገናኛ ብዙሀን ታሪክ ውስጥ የአክራሪ ብሄርተኝነት ችግር የሰረጸው አገሪቱ ለአመታት የተከተለችው የፖለቲካ ስርዓት ነው የሚሉት የጋዜጠኝነትና የኮሚኒኬሽን አንጋፋ ባለሙያ አቶ ዘመድኩን ተክሌ ከአክራሪ ብሄርተኝነት ሙያው መውጣት ያለበት ወቅት አሁን ነው ሲሉ አሳስቧል። አክራሪ ብሄርተኝነት የትኛውም ሀገር እንዳልተጠቀመበት ብዙ ሀገሮች በአክራሪ ብሄርተኞች ውስጥ መገናኛ ብዙሀኖቻቸው ጋዜጠኞቻቸው በመስፋት በመሳተፋቸው ሀገራቸውን እንዳፈረሱና ይሄ በታሪክ የሚታወቅ ትክክል ኛ ነገር ነው። ስለዚህ ብሄርተኝነት በአጠቃላይ እንደ ችግር መታየት የለበት። አክራሪ ብሄርተኝነት ግን እንዳይስፋፋ እንዲቀጭጭ ጋዜጠኞች ትልቅ ሚና እንዳላቸው ራሳቸው ግን አክራሪ ብሄርተኞች ውስጥ የኔ ለሚሉት ወገን በተለየ ሁኔታ የኔ ብሄር፣ የኔ ባህል፣ የኔ ቋንቋ ለሚሉት በተለየ ሁኔታ መቆም እንደሌለባቸው ሁልጊዜ ጋዜጠኛ ለእውነት ነው የሚቆመው። ችግሩን ከመቅረፍ ረገድ የጋዜጠኝነት ትምህርት ቤቶች ማድረግ ስላለባቸው የተጠየቁት የአዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ክፍል ኃላፊ ወይዘሪት ህይወት ዮሐንስም ይህንን ተናግሯል። የጋዜጠኝነት ትምህርት ቤቶች ወይም ደግሞ የከፍተኛ ትምህርት ተቋማት የተቋቋሙት ሙያን ከትውልድ ትውልድ ለማሻገር ነው። ስለዚህ ትኩረት አድርገው መስራት ያለባቸው ሙያው ላይ ነው። ችግሩን ስንገባ ቀስ እያለን የገባንበት የሚዲያ ምህዳር ሆኗል። ይሄ የብሔር ፖለቲካው ማለት ነው። ስለዚህ ምንድን ነው መደረግ ያለበት? ስንወጣም መፍትሄ በሚያሻው መልኩ እየተነጋገርን፣ እየተደማመጥን ሙያውን ሊያስጠብቅ በሚችል መልኩ መሆን መቻል አለበት። ያንን የምናደርገው ደግሞ ተተኪው ትውልድ የዚህ ችግር ገፈት ቀማሽ እንዳይሆን፣ እያስተማርን እያሳወቅን መረዳት እንዲኖረው ተጨባጭ ሆነ ግንዛቤ እንዲኖረው እያደረግን መሻገር መውጣት መቻል አለብን ማለት ነው። መገናኛ ብዙሀኑ የገባበትን ችግር በውል እንዲረዳ እንዲሁም ለመፍትሄ እንድነሳሳ ለማስቻል ተመሳሳይ አውደሪዎች በተለያዩ ከተሞች እንደሚካሄድም በመድረኩ ተጠቁሟል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም